መንግስት የፖለቲካ አመራሮችና ግለሰቦችን እፈታለሁ ማለቱ በተለይ በታሳሪ ቤተሰቦች ከፍተኛ ጉጉትን አሳድሯል። ዛሬ በተከበረው የገና በዓል ይፈታሉ የተባሉ የእስረኛ ቤተሰቦች በዓሉ ድርብ ደስታን ይዞላቸው እንደሚመጣ እርግጠኞች ነበሩ። ወይዘሮ ብርሃኔ ተስፋዬ የውብሸት ታየ ባለቤት ናት። ውብሸት ታየ ከተፈረደበት አስራ አራት ዓመታት ስድስት ወር ከግማሽ በእስር ቤት አሳልፏል። አው እንግዲህ ዜናውን እንዲ እንደሰማ ነው እና ብዙ ኤክስፔክት አድርገን ነበር። ደግሞ ማለት ስንጠብቀው የነበረ ነገር ነው። ያው በዓለም እንደመሆኑ ደግሞ ምናልባት ከበዓሉ ጋር ማስታኩ እንደ ነገሮች ፈጠን ብለው በዓልን እናሳልፋለን የሚል ተስፋ ነበረኝ እኔ በውስጥ የውነቴ ነው ምል በጣም ነበር የጠበኩት እና የጓጓውትም ማለት ነው። እና ያው እንግዲህ እስካሁን ድረስ በመጠበቅ ላይ ነን። ከዛ የሰማነው ነገር የለም እስከ ትላንትና ድረስ ምንም ነገር እንደሌለ ነው የማውቀው። ወይዘሮ ብርሃኔ ዛሬ የተከበረው የገና በዓል ባለቤቷ ተፈቶ በደስታ ለማሳለፍ ጉጉቷ ያየለ ነበረ። ያው እንግዲህ እንደመጠበቅ የሆነ የምታስበው ነገር አለ። እና በውስጤም ደግሞ ያው በሀገሪቷ ውስጥ ያሉት የፖለቲካ እንትኖች በጣም ብዙ ከመሆናቸው አንጻር ምናልባት በዓል ላይ ላይሳካ ይችላል ምናምን የሚል እንዲሁ ግምታዊ ነገር ነበረኝ። ግን ያው እንደ ቤተሰብ የምታስበው ነገር አለ እንደ ቤተሰብ በጣም ጓጉቼ ነበር። ዜናውንም ደግሞ ያው እሱም ሰምቶታል፣ እንዲሁም በመስማት ደረጃ በልጅነት እንግዲህ በሚያስበው አእምሮ ሰምቶታል ያቀዋል እና እኔም ደግሞ በቃ ውስጥ በጣም ይሁን ስትጓጉምን ስትል ብዙ ነገሮችን እንትን ማለት አላለት በቃ ያቅ ነበር እንደምጠብቅም ብሎ ምናምን እና ያው ከመጣ በሚል እንግዲህ በጥሩ አይነት እየጠበቅኩ ነበር። ያው እንግዲህ እስካሁን ምንም የለም። ያው ከሰሞኑ ደግሞ እንግዲህ መልካም ነገር ከሆነ እንግዲህ በጣም ደስ ይለናል። ያው እየጠበቅን ነው። እስካሁን ምንም ተስፋ አልቆረጥም። ሌሎች ያነጋገርናቸው የታሳሪ ቤተሰቦችም አሁን ላይ ሆነው መናገር ባይፈልጉም ቤተሰቦቻቸው የሚፈቱበት ጊዜ እንዲያጥር ብርቱ ፍላጎት አላቸው። ወይዘሮ ብርሃኔ ተስፋዬም አቶ ብሸታዬ በተለይ ከህፃን ልጁ ጋር በነፃነት የሚቦርቅበት ጊዜን ትናፍቃለች ረዥም ዓመት ልጅም እንደመኖሩ ደግሞ ልጅ በጣም የምትጓጓ አለ። ልጅ ከአባት ጋር ምን ያህል ነገር እንዲኖረው ምን አይነት ግንኙነት እንዲኖራቸው ትምህርት ቤት ከማመላለስ የአባትነት ፍቅር ከማሳየት ከዛ ከዛ አንጻር እንደእናትነት የማስበውና የምጓጓለት የሆነ ነገር አለ። በቃ ልጄ ከአባቱ ጋር በቃ እንደ አባትና እንደ ልጅ አጠገብ ላጠገብ ቁጭ ብለው ፈለጉትን ያህል ጊዜ ወስደው ካለምንም ከልካይነት አብረው የሚያሳልፉበትን የሆነ ነገር እንትን እላለሁ። ከምን በላይ የሚዋጋው ይህንን ነው። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ። ከአዲስ አበባም